ሰላም ጤና ይስጥልኝ የሴላ ቤተሰቦች የማቴዎስ አንድ ሴቶች የጥናታችን ሁለተኛ ሳምንት ላይ ደርሰናል። መጽሐፍ ቅዱስ የእምነት ጀግኖችን የማየትና የማጥናትን ስጦታ ይሰጠናል። ከእነዚያም አንዷ ራአብ ናት። ረአብ ዝሙት አዳሪ ብትሆንም የእምነት ሴት ተብላ በአርአያነት ስሟ በአዲስ ኪዳን ውስጥ ብዙ ጊዜ ሲጠቀስ እናያለን። በኢየሱስ የዘር ሐረግ ውስጥ እንዴት እንደገባች ለማየት ህይወቷን አብረን እናጥና። ንቁና ስር ነቀል እምነት ምን እንደሚመስልም ከሷ ለመማር እንሞክር። በዚህ ጥናት ውስጥ ጠለቅ ብለው እንዲሄዱ የሚያግዘው የጥናት መምሪያ አዘጋጅተናል። አጋር የጥናት መምሪያውን በድረ ገጻችን ww ሴላ ኢትዮጵያ ኦርግ ሬሃብ www.selahethiopia.org/rahab. www.s-e-l-a-h-e-t-h-i-o-p-i-a.org slash /ra <laughs> rahap yakenu salam <laughs> danasta lin danamalachu arachun ቆይታቸዋል፣ አስባለሁ ማቴዎስ አንድ ውስጥ የኢየሱስ ዘር ሲቆጠር የሚነሱትን ሴቶች በማጥናት ላይ እንገኛለን። ከዚህ በፊት ተማረን አብረን ስናጠና አብራችሁን ቆይታቸዋል ብዬ ተስፋ ረጋለው። ዛሬ ደግሞ ስለ ረአብ ልናወራ ተገናኝተናል። ከእህቶቼ ጋር እንዳልኳቸው የስም ዳያና ይባላል። እህቶቼ ደግሞ ራሳቸውን እንዲያስተዋውቁ ድርስላቸዋለሁ። እኔ ሩት ይባላለሁ። አሁንም በቃ ያው ማቴዎስ አንድ ላይ ረዓብ እንደምትጠቀስ እናውቃለንና ስለ ረዓብ ስናጠና ደግሞ ስለ እሷ ታሪክ መለስ እያልን መጽሐፍ ቅዱስ እንዴት ነው ስለ ሷ የሚያወራው፣ የሚናገረው የሚለውን ስናይ ያው መጽሐፈ እያሱ እንመጣለን። እዛ ነው ብዙ ታሪኳን የምናገኘው። እና እያሱ ሁለት ላይ ነው፣ አብራችሁንም እንድታነቡ የማበረታታችሁ እያሱ ሁለት ላይ ነው ብዙ ታሪኳን የምናገኘው። እዚህ እያሱ ሁለቱን ልክ ከዚህ በፊት እንዳደረግ ነው አንብበን እንጀምር። እና መጽሐፈ እያሱ ምዕራፍ ሁለት ከቁጥር አንድ ጀምሮ ከዚያም የነዌ ልጅ እያሱ ሄዳችሁ ምድሪቱን በተለይም የኢያሪኮን ከተማ ሰልሉ ብሎ ከሰጢ ሁለት ሰላሎች ሰላዮችን በስውር ላከ። ሰዎቹም ሄደው ራብ ከተባለች ጋለሞታ ቤት ገቡ። በዚያም አደሩ። ለኢያሪኮ ንጉሥም እነሆ ምድሪቱን ሊሰልሉ ጥቂት እስራኤላውያን በሌሊት እዚህ መጥተዋል ተብሎ ተነገረው። የእያሪኮም ንጉሥ ወደ አንቺ መጥተው ወደ ቤት የገቡ ሰዎች ምድሪቱን በሙሉ ለመሰለል ስለሆነ እንድታስወጪያቸው የሚል መልእክት፣ ወደ ራብ ተላከ ላከ። ሴቲቱ ግን ሁለቱንም ሰዎች ተቀብላ ሸሽጋቸው ስለነበር እንዲህ አለች በእርግጥ ሰዎቹ ወደ እኔ መጥተዋል። ነገር ግን ከወዴት እንደመጡ አላውቅም። ጨልሞ የቅጥሩ በር ከመዘጋቱ በፊት ወጥተው ሄደዋል። በየት በኩል እንደሄዱ ግን እኔ አላውቅም። ልትደርሱባቸው ትችላላችሁና ፈጥናችሁ ተከተሏቸው። ነገር ግን ሰዎቹን ግራ ሰዎቹን ጣራ ላይ አውጥታ በረበረበችው የተልባ እግር ውስጥ ደብቃቸው ነበር። ሰዎቹም ሰላዮቹን በመከተል በመከታተል ወደ ዮርዳኖስ መሻገሪያ የሚወስደውን መንገድ ይዘው ሄዱ። አሳዳጆቹ ወጥተው እንደሄዱ የቅጥሩ በር ተዘጋ። ሰላዮቹ ከመተኛታቸው በፊት ሴቲቱ ወደ ጣራ ወጥታ እንዲህ አለቻቸው። እግዚአብሔር ይህንን ምድር እንደሰጣችሁ፣ እናንተንም መፍራት እንዳደረብን የዚህች አገር ነዋሪ ሁሉ ልባቸውን በፊታችሁ መቅለጡን አውቃለሁ ከግብፅ በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዴት እንዳደረቀ እናንተም ከዮርዳኖስ በስተ ምስራቅ ፈጽሞ ያጠፋችኋቸውን ሁለቱን የአሞራውያንን ነገስታትን ሴዎንንና አግን ምን እንዳደረጋችኋቸው ሰምተናል። ይህን በሰማን ጊዜ ልባችን ቀለጠ፣ እናንተን ከመፍራት የተነሳም ያልተሸበረ ሰው አልነበረም። እግዚአብሔር አምላካችሁ በላይ በሰማይ በታች በምድር እሱ አምላክ ነውና፣ እንግዲህ እኔ በበጎነት እኔ በጎነትን እንዳሳየኋችሁ ሁሉ እናንተም በጎነትን ለአባቴ ቤት እንድታሳዩ በእግዚአብሔር ማሉልኝ፣ መተማመኛ የሚሆን ምልክትንም ስጡኝ። የአባቴን እና የእናቴን፣ የወንድሞችን፣ የእህቶችን እንዲሁም የእነርሱ የሆነውን ነፍስ ሁሉ እንድታተርፉልኝ ከሞት አድኑኝ። ሰዎቹም የእናንተን ሞት ለእኛ ያድር የእናንተን ሞት ለእኛ ያደርገው እኛ የምናደርገውን ሁሉ ካልተናገራችሁ እግዚአብሔር ምድሪቱን በሚሰጠን ጊዜ በጎነትና ታማኝነትን እናሳይሻለን አሏት። መኖሪያ ቤቷ የከተማውን ቅጥር ተጠግቶ የተሰራ ስለነበር ሰዎችን በመስኮት አሾልካ በገመድ አወረደቻቸው። እርሷም የሚከታተሏቸውን ሰዎች እንዳያገኟችሁ ወደ ኮረብታዎቹ ሂዱ፣ እነርሱ እስኪመለሱ ድረስ ሶስት ቀን በዚያ ተሸሸጉ፣ ከዚያም በኋላ መንገዳችሁን ትቀጥላላችሁ አለቻቸው። ሰዎቹም እንዲህ አሏት፦ በአማልሽን በአማልሽን በዚህ መሐላ ላይ የምንያዘው ወደ ምድሪቱ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት ላይ አስረሽ ካንጠለጠልሽ ሽው እንዲሁም አባትሽንና እናትሽን ወንድሞችንና የአባትሽን ቤተሰቦች ሁሉ ወደ ቤትሽ ካመጣሻቸው ብቻ ነው። ማንም ከቤትሽ ወጥቶ መንገድ ላይ ቢገኝ ደሙ በራሱ ላይ ነው፣ እኛ አንጠየቅበትም። ነገር ግን ከአንቺ ጋር እቤት ውስጥ ያለ ማንኛውም ሰው ከተነካ የደሙ ባለ ዕዳ እኛ እንሆናለን። እኛ የምናደርገውን ብትናገሪ ግን ካስማል ሽን መሃላ ነፃ እንሆናለን። እርሷም ይሁን ባላችሁት ተስማምቻለሁ ስትል መለሰች። ከዚያም ሰደደቻቸው እነርሱም ሄዱ። ቀይ ፈትሉንም በመስኮቱ ላይ አንጠለጠለችው። እነርሱም ወጥተው ወደ ኮረብታዎቹ ሄዱ። የሚከታተሏቸውንም ሰዎች በየመንገዱ ሁሉ ላይ ፈልገውና አጥተው እስኪመለሱ ድረስ ሶስት ቀን በዚያው ተሸሸጉ። ሁለቱም ሰላዮች ተመለሱ። ከኮረብታዎቹም ወርደው ወንዙን በመሻገር ወደ ነዌ ልጅ ወደ ኢያሱ መጥተው ያጋጠማቸውን ነገር ሁሉ ነገሩት። ለኢያሱም በእርግጥ እግዚአብሔር ምድሪቱን በሙሉ እጃችን አሳልፎ ሰጥቶናል፣ በዚያ የሚኖረውንም ሕዝብ ሁሉ እኛን ከመፍራቱ የተነሳ ልቡ መቅለጡን አይተናል አሉ። ኢያሱ ሁለትን ፍጽሙም እንዳነበበችልን ስናነብ አውዱ ምንድነው? የእሷ ታሪክ ስናጠና እሷስ ማነች ምንድነች? እያለን ስናስብ ከዚህ ከመጀመሪያው ቁጥር ጀምረን በመስመር በየል ብናየው ስለ እሷ ምን ይነግረናል፣ ስለነበረችበት ጊዜ፣ ስለነበረችበት መንግስት፣ እግዚአብሔር በዛ ጊዜ ምን እየሰራ ነበር የሚለውን ነገር እንማራለን። አሁን ለምሳሌ ከዚያም የነዌ ልጅ ኢያሱ የሄዳችሁ ምድሪቱን በተለይም ኢያሪኮን ከተማ ሰልሉ ብሎ ከሰጢም ሁለት ሰላዮች በስውር ላከ። ሰዎቹም ሄደው ረዓብ ከተባለች ጋለሞታ ቤት ገቡ፣ በዚያም አደሩ። ከዚህ ብንጀምር እንኳን ምን እንማራለን? ስለ እሷ ማንነት፣ ስለ እሷ ምንነት፣ ስራዋ እንደዚህ የመሳሰለ ነገር። ጋለሞታ ነበረች ማለት በግልጽ የተጻፈው ጋለሞታ ቤት ገባው አለቀ። ስለዚህ ይሄ የጽድቅ ህይወትኛ እንደምናስበው ወይ ምናምን ይሄ የእግዚአብሔርን መንገድ የተከተለች ምናምን ሰው አልነበረችም ማለት ነው። በዛ ፖይንት እነሱ እነሱ እሷ ጋር በገቡበት ሰዓት ይሄንን የተከተለች ሰው አልነበረችም። አለ መጀመሪያ የምናየው እሱ ነው አይ ቲንክ። ከዛም ጋር ተያይዘው ያው እንግዳ ተቀባይነቷን አለ አብረን የምናያለን። እግዚአብሔር ደግሞ ሙሴ ከሚሰጣቸው ህግጋቶች አንዱ እንግዶችን ተቀበሉ ነው። እሷ እውነትም ደግሞ ቤቷን ከፍታ እንግዶችን ተቀብላለች። ከዛስ ሌላ ስለ እሷ ምን እናያለን በዚህ የመጽሐፍ ቅዱስ ክፍል ውስጥ? አይ ቲንክ የመድገም ያህል እንዳይሆንብኝ እንጂ ወደ እሷ ስትሬንጅ የሆኑ ወይም ደግሞ የሌላ ሀገር ሰዎች የሆኑ ገብተው ለመግባት እራሱ ክፍተትን የፈጠረው የስራ ሁኔታዋ ነው። ሜይ ቢ ምንድነው እንደ ሆቴል አይነት ነገር ሊሆን ይችላል። በቃ መግባት ተቀባይነት ያለው አይነት ሁኔታ ሆኖ ነው የማየው። ሌላም የማስበው ንጉሱ ድረስ እስኪሰማ ድረስ ምን አይነት የሚታይ ቦታ ውስጥ ብትሆን ነው ማለት ያለው። ቪዚቢሊቲ ወይም የመታየት አቅም ምን ያህል በቃ ጎልቶ የታወቀች የተሰማች፣ እና ዝብስብስ ያለ ትንሽ ነገር ሳይሆን እውነትም እይታ የነበረበት ቦታ ነበር ማለት ነው። ምክንያቱም ገና ከደረ ከመድረሳቸው ከማደራቸው ነው አደለ? በሚቀጥለው ቀን ላከባት ንጉሱ እና ከዛ በኋላ የምታደርገውስ ነገር ላይ ምን ታያላችሁ? መዋሸትን እታያላችሁ ወይስ ድፍረትን? እንዴት ነው እንግዲህ ወደ ታች ቀድሜ እንዳልወርድ ነው እንጂ የቀድማ የምታውቀው ነገር አለ። እነዚህ ሰዎች እነማን እንደሆኑ አውቃለች ለይታችኋለች። ለዛም ይመስለኛል እነዚህን ስቴፖች የወሰደችው እነዚህን ውሳኔዎች ለመወሰን ማንነታቸውን ቀድማ ለይታለች። ለዛም ነው ይሄ ቀጥቶ ሸሸገቻቸው የመተው ነበር። አሁን ጋ መተው ነበር። ነገር ግን በር ከመዘጋቱ በፊት ወጥተዋል። እነዚህ ነገሮች ለመስጠት ምክንያት ለመደርደር ያበቃት እነማን እንደመጡ ከሚመጡት ሌላ ጊዜ ከሚመጡት ሰዎች የተለያዩ ሰዎች እንደመጡ ያስተዋለች ይመስለኛል። ለእኔ እንደዛ ነው። ወረድ እያልን ስንሄድ በምዕራፉ ስለሷ ምን እናያለን? በተለይ ስለ ሀገሯ ህዝብ ስታወራ አይደለ? እግዚአብሔር ስለ እስራኤላውያን ስላደረገው ነገር እና ያ ደግሞ እነሱ ላይ ስላለው ተጽዕኖ ትንሽ ታወራለች። እና እዛ ላይ እስኪ እናንተ ምን አገኛችሁ ብላ ስሰማት እናንተን ከመፍራት የተነሳ ያልተሸበረ ሰው አልነበረም። በቃ እና መልሳ ምታው፣ ይሄ ህዝብ ልቡ ቀልጧል ትላለች። እና ሳስበው በቃ የፈራ ግን ወኔ ያጣ ህዝብ እንደሆነ ነው የበለጠ የማየው እና እዛም አብሮት ደግሞ በጣም በኮንትራስት መልክ የምናየው እያሱ የበለጠ አውድ ሰፋ እያደረገን ስናየው እያሱ ያው ከሙሴ ነው ወደ ቃል ወደ ገባላቸው ምድር ለመውሰድ ከሙሴ ነው ያንን ኃላፊነት የተቀበለው ሙሴ ሞተ ሲሄድ እያሱን ተነስ ብሎ እግዚአብሔር ሲያስነሳው ምዕራፍ አንድ ላይ መልሶ መልሶ የሚለው ነገር በቃ በርታ አትፍራ፣ በቃ ልብህን ሰብስብ እንደማለት ነው የሚለው። እና በቃ ልቡ የተሰበሰበ ህዝብና እዛ ደግሞ ልቡ የቀለጠ ህዝብ፣ በቃ ወን ያጣ ህዝብ፣ የፈራ ህዝብ። ንጉሱ ዩኖ የጋለ ቦታ ቤት ድረስ መልዕክት አስልኮ ዩኖ ቼክ አድርጊራሽን እስከማለት ድረስ በቃ ቴንስ የሆኑበት ሲችዌሽን ያለው እና ያንን ኮንትራስት ስታዩት እናንተ ምን ታያላችሁ? እኔ ሳይ በጣም ኢንትረስቲንግ ነበር ለእኔ። እኔም ሳስብ የነበረው እሱ ነው። ሰላዮች እሷ ቤት የገቡት ሰላዮች ዋሽንን ብለው ጠየቋት አይግ ሰ ጠይቋት አይጠይቋት አናውቅም፣ ግን እሷ ራሷ የወሰነች ውሳኔ እንደሆነ አይታቸው ያስታውቃሉ። የዛ ሀገር ሰዎች እንዳሉ ባለባበሳቸውን በባል የተለዩ ሰዎች ስለሆ ሲመጡ ታቃቸዋለች ማለት እንደሆኑ ስለዚህ ማን እንደሆነ ካወቀች በኋላ ምርጫ አላት። ወዲያውኑ ማሳወቅ ትችላለች ለሀገሮቿ ሰዎች፣ ለዛ ለሚላኩት ሰዎች ወይ ደግሞ ሁለተኛ የመረጠችውን ምርጫ ወሰደች እና ካየች በኋላ አንድ ካሉሽ ጋር እያስኑ ሀላፊነቱን ከወሰደ በኋላ እግዚአብሔር ደጋግሞ የሚነግረው ነገር አትታ በካህን ያብርሄ ያለው ቤት ክፍል አብሬ ሄዳለው እያለ ሲያበረታታው እናየዋለና እነሱም እዚህ ሀገር ከመጡ በኋላ ገና አልሞከሩም። ደብቂንም አላሏትም። ገቡዝም ብለው እሷ ናት እንዲሁም እላይ ወስደ ደበቀቻቸው እና እኔ መዋሸቱ እኔ ለዋሸው ብላ እሷ ናት ሄዳ እንትን ያለች እና የእግዚአብሔርን አብሯቸው እንደሆነ እና ላይክ ሰዎች አይተውን፣ እሷ ምርጫ ነው የመረጠችው። ወይ ከህዝቤ ጋር ሁኜ ሲመጡ እንደሚያጠፉን አውቃለሁ እጠፋለሁ፣ ወይ ደግሞ ከነሱ ጋ እነሱ በረከት ተካፋ። አይደለም ይሄ በረከት በጣም የሚታይ ነበረ በሌሎች ሰዎችን ፊት ማለት ነው፣ ከእነዚህ ሰዎች ጋር በነበራት ንግግር። ከዛም አልፎ ደግሞ ያው ከእነሱን የሚያሳድሯቸውን ሰዎች ከሄዱ በኋላ ከነሱ ጋር የምታካሄደው የመሀላ ፕሮሰስ ሂደት ምን እንማራለን? ስለ ሷ በተለይ እና ስለነበረችበት ጊዜ ስለ እግዚአብሔር ምን እናያለን? እዛ ከቁጥር አስራ ሰባት ጀምሮ እስከ መጨረሻው ድረስ እየሄድን እያጠራን ብናይ ምን እናያለን? ለምሳሌ የሚከታተላቸው ሰዎች እንዳገኟችሁ ከረብቶቹ ሂዱ ብላ ትሰዳቸዋለች በስነስርዓት ግን አሁን ለምሳሌ እነሱም ያንችን ወይም የእናንተን ሞት የቤተሰቧን ነው ለእኛ ያድርገው። እኛ የምናደርገውን ሁሉ የምናደርገውን ሁሉ ካልተናገራችሁ እግዚአብሔር ምድሩን በሚሰጠን ጊዜ በጎነትና ታማኝነት እናሳይሻለን። ከዚህ ጋር ስለ ሰዎች ውስጥ ምን ይነግረናል? ስለ እሷስ ምን ያሳየናል? ከዚ ከአስራ ሰባት መወደታችን ይሄድን ስናይ ምን አስተውላቸዋል? በነዚህ የመጽሐፍ ቅዱስ ክፍሎች ውስጥ ሴትዮዋ በአጠቃላይ ስንመለከታት ብርቱ ሴት ናት። የራሷ ቤት ባይሆን ቢዝነስም ሊሆን ይችላል፣ ሆቴልም ሊሆን ይችላል ያላት ናት። ቤተሰቦቿ ላይ ኃላፊነት አላት። ስለቻ ስለ ወንድሞቿ፣ ስለአባቷ ቤት፣ ስለእናቷ ቤት የሚሰማት ነገር አለ። ኃላፊነት አላት። የከበደባት ነገር አለ። የእነሱ ነገር በጣም በልቧ ላይ የከበደ ከመሆኑ የተነሳ ምንድን ነው ሀላፊነት የምትሸከም ሴት እንደሆነች ነው የምንረዳው። ከዛ በተረፈ ዝቅ ብሎ ስናይኔ ልብኝ በጣም የነካኝ ከቁጥር ስምንት እስከ ቁጥር አስራ ሶስት ባለው ላይ በደንብ የጊዜው መልእክት የገቡ ደርሷታል። እግዚአብሔር እያደረገ ያለው ነገር ገብቷታል። የጊዜው ወንጌል ደርሷል እና ትክክለኛ ለትክክለኛው ድምፅ እንደ ሬዲዮ ጣቢያ ራሷን በለ ብቱን እያደረገች ያለች ሴት እና ትክክለኛውን ኢንፎርሜሽን የተቀበለች ሴት እንደሆነች አለው። ሌላ ደግሞ ሌላ ቃል ካገኘንለት አላውቅም እንጂ በጣም አመዛዛኝ ሴት ናት አደለ? እኔ ሳስበው ማለት ነው። አንዳንዴ በራሴ እንትን ሄዳለሁ እና የእውነት ይህን ዜና ባትሰማ ኖሮ እስራኤል ባህርን የከፈለ አምላክ እንዳላቸው ትልቅ ሰዎች ባይሆኑ ኖሮ ንጉስ ከሆነ መልክት የላከላት የንጉሱን ፌቨር በመፈለግ የንጉሱን ሀሳብ ታደርግ ነበር ብዬ አስባለሁ። ኔ ሀሳብ ነው። ስለዚህ ምንድነው የሚበጃትን የምትፈልግ የሚጠቅማትን እና ዘላቂ የሆነውን ነገር ጊዜያዊ ያልሆነው የምትፈልግ ዘላቂ መፍትሄ የምትፈልግ ሴትች ነው የማየው። ምክንያቱም በሰዓቱ የደረሳት ዜና እጅግ የሚያስደንቅ ነው እና ያህንን እዳከበደች የበለጠባት ነገር እንዳለ በደንብ እ እንደውም ሚን የዳነችበት ሁሉ ልል እችላለሁ። በቃ እንደ ዳነች በጊዜ ወንጌል ደርሰዋታል። እንጂ በ በዛ ዳነች የሚለው በቃ ቁጥር አስራ አንድ ጀምሮ በቃ እግዚአብሔር አምላካችሁ በላይም በሰማይ በታችም በምድር እርሱ አምላክ ነው በቃ ብላ ዩኖ ይሄ የእምነት ዴክላሬሽን የእምነት እንትን አድርጋለች እና እውነትም ደግሞ ይሄ ቆይቶ እምነታቸው በጣም ስለጠነከረ ሰዎች እብራውያን አስራ አንድ ላይ አብራ ትጠቀሳለች እምነታቸው ከበረቱ ሰዎች ጋር እና ያም ነገር ይመስለኛል ስለሱ የምናየው በቃ እምነቷ ጠንካራ ነበረ። ከእምነቷም የተነሳ የበለጠባት ነገር ነበረ። የኪንጉን የንጉሱን ፌቨር የንጉሱን መልካም ፍቃድ ብቻ ሳይሆን ፍርሃትም ሊገዛት ይችል ነበረ። ምክንያቱም ንጉሱ ባለበት የፍርሃትና የመጨነቅ ስቴት ውስጥ በቀላሉ ሊገላት ይችል ነበረ፣ እሷ እንደደበቀች። ያው ለእግዚአብሔር ግን ያንን ሪስክ የወሰደች ሴት እንደነበረች፣ ድፍረት የነበራት ሴት እንደነበረች እናያለን። በስተ መጨረሻ ያያችሁት ነገር ካለ እናውራው። እኔ ደግሞ በጣም መረጃ የነበራት ሴት ናት። ማለት የጊዜው መረጃ ፍጹም ም እንዳለችው በደንብ መረጃ ነበራት። ዮርዳኖስ ይሻገሩ ምናምን እግዚአብሔር ቃል እንደገባላቸው ምድሪቱንም የውጭውንም የውስጡንም መረጃ እኩል የደረሳ ሴት ናት። ውስጥ ያለው ሰው እንደተረበሸ እንደተሸበረ ልቡም እንደቀለጠ ታውቃለች። ከውጭ ደግሞ የሚመጣው የመጣ ያለው ሰራዊት እንዲህ ዝም ብሎ በቀላሉ የማይሸነፍ እግዚአብሔር ከእነሱ ጋር የሆኑ ሰራዊቶች ባህር ከፍላ ያሻገራቸው መሆኑን ታውቃለች። ስለዚህ ሁለቱንም መረጃ እኩል እጇ ላይ ያለ ሴት ናት እና በቃ ቀድማ ስለ እነዚህ ሰዎች ሆነ ስለ ራሷ ሰዎች ግልጽ ያለ እውቀት ነበራት። ድብልቅልቅ ያለ እና አይደለም አይደለም በቃ እርግጠኛ ነህ ስትናገር እግዚአብሔር እንደሰጣችሁ ምድሪቱንም እንደምትወርሱ ከነሱ እኩል እምነት ያላት ትመስላለች። እንደውም በቃ ኦልሬዲ አስረክባለች ህዝቧን እና በቃ ሁሉን ነገር ጠንቅቄ አውቃለሁ ስለዚህ ነው ብላ ነው የምትወስነው። ነው የማስበው ነገር አሪፍ መነጋገር የምንችላት ነገር ናት። ምክንያቱም አሁን ከእምነት ጀግኖች አርበኞች ራያን ላይ አስራ አንድ ላይ ትጠቅሳለች እና እንዳልሽሩትዬ በቃ ቆራጥ፣ ግልጽ የሆነ ነገር እንዳላት እናያለን ግን አንዳንዴ እነዚህ ሰዎች የሚያውቁት ነገር ስላለ እኛ ለን ታሪኩ ስላለቀ ምናምን የሚያውቁት ነገር እርግጠኛ የሆኑት ነገር ስላለ ነው ያምነው የሚራመዱት ወይስ ተስፋ የሚያደርጉትን ነገር አጥብቀው ስለሚይዝ ነው? ምክንያቱም ተስፋ ስለምናደርገው ነገር የሚያስረግጥልን ነገር እና አንደኛው በጣም የሆነው ነገር ትሰማለች፣ ትሰማለች። ይሄ በጣም ልናሰምርበት የሚገባው ነገር ነው። ጆሮችን የት እንደሚውል ለማን እምነታችን የሚወለደው ከምንሰማበት ቦታ። የማንሰማውን ነገር ማመን አንችልም እና ሪዛልቱ ላይ መደናበር አንችልም። ምክንያቱም የምንሰማው ነገር ነው ፍሬውን የሚወስነው እና የምትሰማው ከላይ በጣም ጠጥተዋለች ከሆነ ቀይ ባህርን እንደከፈለ እነዛ የአግን እና እንትን ዘሮች እንዴት አድርጎ እንደገደለ በደንብ አድርጋ የመስማት ነገር አንደኛው እሱ ነው። ሁለተኛው ግን ለእኛም ለራሳችን ትንሽ ኢንተርቴን ብናደርገው እንዲህ እርግጠኛ ስለሆነ ነው። ጌታ ኢየሱስ ክርስቶስ ተሰቀለ ሲሉ እርግጠኛ ነን አይተና በት ከስማችን በላይ የጌታ መሞት እርግጠኛ ያለ ለምን የሰማ ነው። ከእግዚአብሔር መንፈስ ስለሆነ ከማየት የሚበልጥ መስማት ነው የሰማነው። ይሄ አይን ሥጋና ደም ይሞታል ይፈርሳል። ግን የማይሞት አይን የውስጥ አይናችን ያየው የተሰቀለው ጌታ አይዘል እና የምንሰም ጌታ። እንዴት እንደምትሰሙ ተጠንቀቁ እና አማኞች የሆነ ጆሮቻችን፣ የእምነት ጆሮቻችን፣ የመንፈስ ጆሮቻችን የት የተሳኩት እና እርግጠኛ የምንሆነው ከመንፈስ በመስማት ነው እንጂ ለምንድን ነው ይህንን የማወራው? ብዙ ጊዜ ውሳኔ ያለውን እንቅስቃሴ ለማድረግ እርግጠኛ በሆን ኖሮ እንላለን። እኛ ግን አሁን እንደ እሷ በዛ ሰዓት በቃ ነው፣ አታውቀውም ያንን ታሪክ እና ያንን እርግጠኝነትን የሚሰጠን የእምነትን መንፈስ ሳንስቲ ነው ትዝ ያለኝ እና የመስማት እምነትን የማሳደጉን ነገር በጣም ትክክል ነገር ደግሞ እውነትም መጽሐፍ ቅዱስ የውስጥ አይኖቻችን ጳውሎስ ብዙ ጊዜ ሲጸልይ እናያለን የውስጥ አይኖቻችን እንዲከፈቱ እያለ ሲጽፍ እንሰማለን እናያለን። ከዛም አልፎ ግን አለም ማለት የበለጠ ያንቺን ፖይንት ደግሞ የበለጠ ለማስረገጥ አሁን ኢያሱ ስድስት ላይ እንደገና ረሀብ ትነሳለች እና እዛ ጋር ኢያሱ ይላክና ተመልሶ ይገባሉ ወደ ከተማይቱ በግድግዳ ይዘጋል። ሰው እግዚአብሔር የሚሰጣቸው ኢንስትራክሽን ትንሽ ሴንስ አይሰጥም አይደል? ገብታችሁ ለስድስት ቀን ከተማይቱ ዙሩ፣ ምንም አትናገሩ፣ ጸጥበሉ ምናምን ይላል እና ስድስት ቀን ሙሉ ቤታቸው ውስጥ እንግዲህ ራብ ቤቷ ውስጥ ቁጭ ብላለች ከቤተሰቧ ጋር እና ሁሌ አሁንም የማስበው ነገር ቤተሰቦቿ ምን እያሏት ሆነ፣ እነዚህ ሰዎች ያድኑን አላላልሽም እን የታለ ስድስት ቀን ሙሉ ያንን እምነት ምክንያቱም አሁን መጽሐፍ ቅዱስ የሚለን አጥር ላይ ሆነች ያለችው። ስለዚህ በቃ ይህችን መስኮት ከፍተን በቃ ጋይስ ጨርሰናል እንውጣ ማለት ይችላል ነበረ፣ ግን ስድስቱንም ቀን እውነትም ያ የሰማችሁ በእምነት ቃል የሰማችሁ ነገር ይዟት ቤተሰቦቿንም ይዞ አቆይቷል። ምክንያቱም በሰባተኛው ቀን እውነትም ከተማይቱ ስትፈርስ ሲያድኗት፣ እያሱም ቃሉን ጠብቆ ሂዱና ያቺን ጋለሞታ እና ቤተሰቦቿን አምጡ ብሎ ሲያመጣ እና ሲያድኗት እናያለን። እና እውነትም ደግሞ ይህችን አክት ብቻ ሳይሆን ወስዶ እነዚህ ሰላዮች ማስቀመጥ ብቻ ሳይሆን እነዛ ሰላዮች ነው መልሰው ሄደው ለእያሱ ሪፖርት አድርገው እያሱ ይዞ መጥቶ ስድስት ቀን ሙሉ ዞረው ከተማይቱ ተዘግታ እንግዲህ ከተማይቱ ተዘግታ ያለበትን ስቴት ራሱ ማሰባ አሁን እኛ ገባ ብንባልሰው ቀን እንዴት ሊያስጨንቅ እንደሚችል አይደለም። ዩኖ በእምነት ቃል ያየነው ሁሉ ልንጠራጠር እንችላለን። ግን አምና እውነትም ያልሽው ከማየትም የበለጠ ማየት አለ የሚለው ነገር በዚህ አይነት ፕሮሰስ ውስጥም የሚያስኬድ አይነት ማየት አለ የሚለውን ነገር አስባለሁ እኔ አሁን ላለንበት ዘመንና ጊዜም በተለይ በጣም አስፈላጊ መልዕክት ይመስለኛል። አሁን እዚህ ጋር ስናያት እሷ የዘመኑ እኔ እንደምታሉ የዘመኑ እውነተኛ ነቄ ማለት እሷ ናት። ገባት ምክንያቱም አሁን ብዙ ሰው ነቄ ለሚለው ነገር ብዙ አይነት ትርጉም እየሰጠው መረጃ መሰብሰብ የማወቅ ወይ ነቄ መሆን እንትን ይመስላቸዋል፣ ወይ ደግሞ የተለያዩ ነገሮችን ማወቅ በእውቀት መሞላት። እሱ አይደለም ግን ሩት እንዳለችው መረጃ ያላት ሴት ናት። ውስጥ እንደሚፈጠር ታውቃለች፣ ውጭ የሚባለውን ታውቃለች። የሚመጡትን ስራ ለችን ከዚህ አይታቸው ታወቃቸው አታውቅም፣ ግን ታሪኮችን ሰምታለች። እስከ እንዴት ከግብፅ ጀምሮ እዚህ ድረስ ያለው መንገዳቸው ምን ይመስል እንደነበረ በደንብ ያወቀች ሴት ናት እና ስትነግራቸው፣ ራሱ ይገርመኛል እናንተ የታወቃችሁ ሰዎች ወይ ተዋጊዎች ናችሁ ምናምን አይደለም። አምላካችሁ በሰማይ በምድር አምላክ የታወቀ ነው። ከዚያ በኋላ ነው ሰው የገለጠው። ስለዚህ መረጃዋን ሳይሆን የታመነችው ከመረጃው በስተጀርባ ያለው ምንድን ነው? እስራኤሎች ለምንድን ነው እንደዚህ የተፈሩት? በሁሉም ዙሪያ እንዲፈሩ ያደረጋቸው ለምንድነው? የኔ ህዝብም የሰራቸው እንጂ ቀላል ነው። የኔ ህዝብ ከሌሎቹ ሊለይ ይችላል ማለት ትችላለች። ሌሎችን አሸንፋችሁ ሊሆን ይችላል፣ እኛ ጋር ግን ሲመጣ ያን አሸንፋችሁ ይችላል። ከዚ አይታወቅም። ተስፋ ነው የተደረገ ነገር ሲሆን እነሱ ጋር ተስፋ ስለሆነች፣ ከዚህ ሁሉ መረጃ ጀርባ ያለው ምንድን ነው? በተጠየቀችበትም ቦታ ሀሳቧን አትሰጥም። እንደዚህ ነው የማስበው። በቃ እኔ የሰማሁት ይሄንን ነው፣ እማምነው ይሄንን ነው። አምላካቸው አምላክ እንደሆነ አምኛለሁ። ስለዚህ ስትወርሱ ይሄንን እንደሚወርሱም ከእነሱ በላይ አምናለች። መታችሁ የኛን ሀገር ስትወርሱ እኔን አሰብኩኝ። ስለዚህ ነቄ ናት ያልኩትም ለዛ። የመረጃዎች ሰብስባ ይሄ ነው ብሎ መደንገጥ ሳይሆን እሺ፣ ከነዚህ ሁሉ መረጃ በኋላ ያለው ነገር እውነታ ይሄ ነው። ስለዚህ እኔ እሱን ነው የምንደገፈው እንጂ የሰማሁትን ነገር ሁሉ አይደለም ትል አይነት ሰው። የሚገርመው ምንድን ነው? ብዙ አክቲቪቲ እየሆነ ነው በሷ ህይወት ውስጥ፣ ያችሁ ቀይ ባህር እየተከፈለ ነው። ብዙ ነገር በእኛም ህይወት አሁን ኮቪድ ናይንቲን አለ፣ አንበጣ አለ፣ ምናምን አለ። ግን ያ ሁሉ ሲሆን እሷ ዩቱብ ላይ ተደቅን አይደለም ያለች። የእግዚአብሔርን ሀሳብ ምን እያደረገ ነው? ሰማይና ምድርን የሚሰራ እግዚአብሔር ምን ለማለት ምን እያለን ነው? እና በኋላ ስትመርጥ የትክክለኛው ወገን ጋር ከትክክለኛው አስተሳሰብ ጋር መወገን ይቻለች እና የመስማት አቅሟን በጣም አሁን ከራብ ማንነትም ጋር ተያይዞ አብረን የእግዚአብሔርን ማንነትም ስና የሰውን ማንነትም እዚህ ውስጥ ስናይ፣ አንድ በጣም ተነጥሎ የሚወጣልኝ ነገር እግዚአብሔር ስላደረገው ነገር ሲወራ አይደለ አሁን ለምሳሌ ቀይ ባህር እንዳደረቀ እናያለን። ከዮርዳኖስ በስተ ምስራቅ ፈጽሞ ያጠፋቻቸውን ሁለቱን የአሞራውያን ነገስታት ምን እንዳደረጋቸቸው አይተናል ሰምተናል ብላ እና ይሄ እግዚአብሔር የሰራው ስራ መወራቱ ምን አይነት ኃይል እንዳለው በጣም የምናየበት የመጽሐፍ ቅዱስ ክፍል ይመስለኛል እና ይሄ ሁሌ አሁን በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ዳዊት መዝሙር ነው። ዳዊት ብዙ ጊዜ ልቡ ሲወርድበት ምን ሲል እናያለን? ያደረክልኝን ነገር አስታወስኩኝ በቃ መለስ ብዬ አስታውሳለሁ ይላል እና እውነትም ደግሞ እግዚአብሔር የሰራውን ስራ ማውራት እንደ ክርስቲያን በሕይወታችን ያደረገውን፣ በዓለም ውስጥ ያደረገውን የሚሰራውን ስራ ማንነቱን ማውራት ከምናስበው በላይ ለከ ፓወር አለው ከምንጠብቀው በላይ ለከ ኃይል አለው እኛ ምስክርነቱ ወይም መናገሩ ብቻ ሳይሆን እማንጠብቀው አይነት ሪስፖንስ ይዞ ሊመጣ ይችላል። እና እውነትም ደግሞ እዚህ ጋር አንድ ሀገርን በቃ ሲያንበረክክ እግዚአብሔር የሰራው ስራ ኮሌክቲቭ የሆነ የሰዎችን ልብ ሲያንበረክክ እና በቃ ልባቸውን ሲያቀልጣየን እና እኛም እንደ ክርስቲያን እግዚአብሔር በህይወታችን የሰራውን ስራ በእኛ ህይወት ውስጥ የሚያደርጋቸውን ቀይ ባህሮች ማውራት ለካ በጣም ትልቅ የሆነ እመርታ አለው፣ ትልቅ የሆነ ፕሮዳክት አለው በኋላ እና በፍጹም እግዚአብሔር በህይወታችን የሰራው ስራ በፍጹም እኛ ጋር መቅረት ብቻ የለበትም፣ መወራት፣ መነገር አለበት። ምክንያቱም እግዚአብሔር በሰራው ነገር ውስጥ ኃይል አለ፣ አዳኝ ኃይል አለ። እናንተስ በዚህ የመጽሐፍ ቅዱስ ክፍል ውስጥ ምን ስለ እግዚአብሔር ስለ ሰው ምን ተማራችሁ? ምን አያችሁ? እኔ አሁን እንደዚህ ስትይ ምን አየሁኝ ስለ ቀይፈት ላይ ያወራሉ አይደለ? ቀይፈትሉን እንዲህ በወጣሹ ጊዜ ምናምን እና በጣም ታይሚንግን፣ ይሄ ሰዓትን የምታቅሰው ናት። ምክንያቱም ወዲያውን ያንጠለጠለችው በቃ፣ ጊዜ ይፈጃሉ ደርሰው እስኪመለሱ ምናምን ምናምን፣ አላለችም። እንደ ቃላችሁ ይሁን አለች፣ ሰደደቻቸው፣ እነሱም ሄዱ። ቀይፈትሉን በመስኮት በኩል አንጠለጠለችው ወዲያው ነው ይሄ አስቀው ስቲ እነዚህ ሰዎች ግን ምናምን ብላ ሶስት ቀን እንደሚፈጅባቸው ታውቃለች ይሄዳሉ። እዛ ተራራ ኮረብ እዛ ተራራ ኮረብታው ላይ ተደበቁ ትላቸዋለች፣ ይህን ያህል ጊዜ ቆዩ ትላቸዋለች ምናምን እኮ እንደዛ እንኳን እያለቻቸው ሶስት ቀን እንኳን አልጠበቀችው? ወዲያውኑ ከእሷ የሚጠበቅባትን ሪስፖንስቢሊቲ አረገች። ከእሷ የሚጠበቅባትን ማድረግ የሚጠበቅባትን ነገር አርጋለች እና በህይወቷ ምን ማድረግ እንደነበረባት በዛ ሰዓት ለእሷ መዳን ምን እንደሚያስፈልግ ታውቃለች። ምን እንደሚያድናት ታውቃለች? ስለዚህ ወዲያው የሆነ ተግባር ውስጥ ነው የገባችው እንጂ አይ፣ ይሄኛው ያድነኛል አውቃለሁ፣ ከዚህ ደርሳችሁ ስትመለሱ፣ ህዝቡ ሲመጣ፣ እንዲህ እንዲህ ሲሆን ምናምን አይደለም ያለችው። ወዲያው ነበረ ውሳኔ የወሰነችው። ወዲያው ነበር ያንጠለጠለችው። የዛ መንጠልጠል ለእሷ መበዥቷ ነበር ለእሷ መዳኗ ነበር ለእሷና ለቤተሰቦቿ። ስለዚህ ይሄ ኢሚዲየት የሆነ በቃ ጊዜ ይሄ ነገ ከነገ ወዲያ ወዲያ አሁን ስለ መዳናችንም ስናወራ አንድ አይነት ነገር ነው። ነገን ከነገ ወዲያ እንጠብቅ፣ ችግር የለውም እናቃለን፣ እግዚአብሔርን ቃል እናቃለን፣ ኢየሱስ ክርስቶስ እንደሚያደን እናቃለን። ነገር ግን ምን ችግር አለው አንድ ሁለት አርጌ ብመጣ መቼ እንደሚመጡ እሷ እኮ ቢያንስ ታውቃለች፣ ኮረብታ ውስጥ እንደሚደበቁ። ጌታ ኢየሱስ ግን አሁን ባለንበት ሁኔታ መቼ እንደሚመጣ፣ በምን ሰዓት እንደሚመጣ፣ እንዴት አድርጎ በቃ ሌባ እንደሚመጣ አይደለም የሚለው? እንደሚመጣ በማናቅበት ሁኔታ እንኳን እኛ እየተዛናቃለን ያለ ነው። ምን ችግር፣ እናውቃለን፣ በቃ ጌታን እኮ በቃ መጽሐፍ ቅዱስ እኮ አውቃለሁ። ምን ችግር አለው እቀበላለሁ። ግን አንድ ሁለት ሶስት፣ እንናቅ ነው የምንለው። እና እሷ ግን ምን እንደሚያድናት ስላወቀች በደንብ ቆርጣና ወስና የተነሳሽ ሰው ናት። ጊዜ የምትፈጅ ሰው አልነበረችም። እና እሱ ፓርት አይ ቲንክ እንደ ካራክተር በጣም የሚናገር ይመስለኛል። የእሷን ካራክተር ለምን መታዘዟ እያደነኩ ነበር። የመታዘዝ ህይወት ወይም የክርስትና ህይወት ህይወታችንን ለጌታ ከሰጠን በኋላ በቃ ላይፍ ላይናችን የመታዘዝ ህይወት ነው የመታዘዝ ህይወት ነው። ብዙ ጊዜ እግዚአብሔርን ብሌም እንድናደርግ እንኳን የሚያደርግን ስለማንታዘዝ ነው፣ ስለማንሰማ፣ እግዚአብሔር ባለን መንገድ ስለማንሄድ ከሚፈጠሩት ነገሮች የተነሳ እግዚአብሔር እንዲህ ብሎ ነበር እንዲያሉ እንላለን። ግን የመታዘዝ ህይወት የክርስቲያን በቃ ላይፍ ላይኑ ነው ማለት ይቺ ስትንፋስ ነው። ምክንያቱም አሁን የሰጣትን መመሪያ ባትከተል ደሞ በራሷ አይደለም። እኛም ጌታን ተቀብለን በምንኖረው ኖሮ የሚሰጠንን መመሪያ ሳንከተል ለሚሆኑ ነገሮች ሁሉ በእጃችን ነው ሁሉ ነገር እና የክርስቲያን ትልቁ ህይወት እንግዲህ የማደጋችንና የማለማደጋችን፣ በህይወት የመኖራችንና ያለመኖራችን መለኪያው የመታዘዝ ህይወት ነው። እንደገና ደግሞ ቀይ ጨርቅ ምን ማለት ነው? ላይ ስሜት ላይ ሰጥ ይችላል ምን ማለት ነው? ለእሷም ምንም ከባህሏም ከምኗም ጋር አይሄድ እና ለእነሱ ግን ትርጉም ያለው ነገር ነው። እኔ ያምናለው። ለምን ከእስራኤል ሲወጡ ከግብፅ ሲወጡ እግዚአብሔር ቀይ ነገር ቀቡ ብሏቸው ያመለጡት ከሞት እንደዛ ነው። እነሱ ከሞት ያመለጡት በዛ በቀይ ደም ነው አይደል? በበጉ ደም በቀይ ያመለጡት። ስለዚህ እኔ እነዛ ሰላዮች እንደው ራንደምሊ ወይን ጠጅ ምናምን ጠፍቷቸው ቀያሏት አለ እነሱ ያህን ደም አስበው ነው። እሷ ግን ይሄን የምታውቀው ነገር የለም፣ ግን በዚያው እምነት ገብታ ዳነች። እና አንዳንዴ እግዚአብሔር የሚናገርን ነገር ሁሉ ሁሌ ለእኛ በዚህ ትንሽ አይምሮ ስሜት ሊሰጠን አይችልምም መጠበቅም የለብንም። ግን መታዘዝ ይጠበቅብናል። መታዘዝ ስቴ ረአብ እንደገና ደግሞ መጽሐፍ ቅዱስ ውስጥ እነሳለች ያዕቆብ ያነሳታል። እውነትም ደግሞ ከመታዘዝ ጋር ነው አብሮ የሚያነሳት እና ሁለት ላይ ምን ይላል ስለመታዘዝ ነው የሚያወራው ላይ እንዲሁም ጋለሞታዊቱ ረአብ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከመንፈስ የተለየ ስጋ የሞተ እንደሆነ ከስራም የተለየ እምነት የሞተ ነው ይላል። እና ያው ብዙ ጊዜ እንደውም ይሄንን የመጽሐፍ ቅዱስ ክፍል ስናነብ በአንዳንድ ጊዜ ሊመስለን የሚችለው ያለ ጥሩ ያለ ጽድቅ ስራ መዳን እንደሌለ ነው። ግን ያው ትክክለኛው የራሉን ታሪክ ስናጠነው የምናየው ማመን መታዘዝን እንደሚያስከትል ነው። በቃ ከእምነት ውስጥ መታዘዝ ይመጣል እና እንጂ ከመታዘዝ እምነት መጥቶ ሳይሆን በአዘር ዌይ አራውንድ ነው። እና እሷም እምነታችን ምን አይነት አክሽን ወይም ምን አይነት ድርጊት መውለድ እንዳለበት ታሳየናለች። እና ድፍረቷ በቃ በድፍ ማለት ሁሉም ክርስቲያን አይ ቲንክ የረዓብን ታሪክ ሲያነብ ቆም ብሎ ራሱን መጠየቅ ያለበት ለእግዚአብሔር ምን ያህል ደፍር ያለሁኝ ነው። እሷ ምክንያቱም ህይወቷን አሳልፋ ሰታለች። ባደረገችው ነገር ሁሉ ለእግዚአብሔር ህይወቷን አሳልፋ ሰታለች። ምክንያቱም ባደረገችው ነገር ሁሉ ሪስክ እያደረገች ያለችው ህይወቷን ነው። እና በዛ ባደረገችው ስራ ደግሞ ጸድቃለች ይለናል። ያደረገችው ስራ አጽድቋት ሳይሆን አምና ያደረገችው ነገር ነው አይደለ? ያጸደቃት እና እንደዛም ነው የሚለን በቃ ከስራም የተለየ እምነት የሞተ ነው ይላል እና ከሷ እኔ በጣም የምማረው እና የማየው አንድ ትልቅ እሴት ያም እንዳመንን ሰዎች ድርጊት ሊከተለን ይገባል። ከድርጊቷ ነው መታዘዝ በመታዘዝ ያለ ድርጊት በድርጊት የተመራ እምነት ሊሆን ይገባል እንጂ እምነት አንድ ቦታ አስቀምጦ ያለ እድገት ያለ እግዚአብሔርን፣ ያለ መታዘዝ ያለ ምንም ሪስፖንስ የሌለው እምነት የለም ነው። እምነት በራሱ ከውስጣችን የሆነ ምላሽ ይጠይቃል። እግዚአብሔርን መውደድ፣ እግዚአብሔርን መታዘዝ ከውስጣችን ያወጣል። ይጠይቃል ሳይሆን እንደ የተሻለው ቃል ያወጣል ነው። በቃ ስለወደድ ነው ስናምነው። እሷም ትላትሻለ። በቃ ያደረገውን ነገር አየሁኝ፣ ያደረገውን ነገር አወኩኝ። ስለዚህ አምነዋለው እታዘዘዋለው ነው እና ያቆብ የሚያነሳት ለዚህ ይመስለኛል ከእምነት ውስጥ መታዘዝ አለ ከእምነት ውስጥ ድርጊት አለ የሚለውን ሀሳብ ለማውራት ይመስለኛል እሺ ለእናንተስ ሌላ የቀረ ሀሳብ ቅድም ፍጹም ብለዋለች ለቤተሰቦቿ ዋጋ የምትሰጥ ሰውነት ማለት የራሳ ነብሰገው የገለው ነብሷን አዳንትሽ ነበር በቃ ማለት በቃ አምኛለሁ ብቻዬን አመልጣለው። በቃ እኔ ነኝ ያመንኩት፣ ቤተሰቦቿ እኮ አይደለም ያመኑት። ስለ ቤተሰቦቿ እምነት ምንም የተጻፈ ነገር የለም። ሜቢ ስለ እነሱ ሊያወራ የሚችለው አብሮዋት መቀመጣቸው፣ አብረዋት መዳናቸው ናቸው። እሱ ነገር ሁለት ነገር ያሳያል። አንደኛ ድምፅ ነበራት ቤተሰቧ ውስጥ ማለት እኒ ሰዎች ይመጣሉ በዚህ ጊዜ እኛ ቤት እኔ ቤት ነው መሆን ያለባችሁ መዳን ከፈለጋችሁ ወደ እኔ ነው ስትል ለእሱ ምላሽ የሰጠ ቤተሰብ ነበረ ስለዚህ የተሸከመችው ፍጹም እንዳለችው ቅድም የተሸከመችው ነገር ነበረ፣ ቤተሰቦቿን አብራን የተሸከመችው እኔ ልዳን ቤተሰቤ ጉዳዩ ነው አይደለም ያለችው፣ እኔና ቤተሰቤ። እነሱም ሲያስምሏት ከአንቺ ቤት ወጥተው ግን የሚራመድ ሰው ካለ ደግሞ በራሱ ላይ ነው የሚሆነው። ስለዚህ ሪስፖንሲቢሊቲ ተወስድ ነበረች ሰው ለራሷ ይሄ በቃ ግለኝነት ያለባት ሰው አልነበረችም። ስታድን ብቻዋን መዳን አልነበረም ያሰበችው። ስትድን እሷና ቤተሰቦቿን ማዳን ነበር የምትፈልገው። ስለዚህ ይሄ አሁን ያለን ህይወት አላደለት በቦክስ ውስጥ የምንኖረው ህይወት እኔ እኔ እኔ እኔ እና ከዛ ያለፈ ማንነት ነበራት እሷና ቤተሰቦቿ። የእሷ እምነት ወደ ሌላም ሰርፌስ አድርጓል፣ ወደ ቤተሰቦቿም ሄዷል። የእሷ ይሄንን መረጃ አውቆ ትክክለኛውን ነገር መወሰን እሷን ብቻ አደለም ሚያዳናት ቤተሰቦቿንም አድኖታል። ስለዚህ ይሄ ነገር ትልቅ ቫሊዩ የሚሰጠው ይመስለኛል። የኔ እምነት እኔም ብቻ አደለም ሊያድን የሚገባው እኔን አድኖ የሚያስከትለው ሰው ሊኖር ይገባል። የኔ ህይወት የእሷ ይህንን መረጃ ሰብስባ እግዚአብሔር አምላክ መሆኑን አውቃ እናንተ እግዚአብሔር ሰዎች ናችሁ፣ ሸሽጊያችሁ እናንተ በምትወርሱበት ጊዜ እኔን ታድኑኛላችሁ የሚለው ሀሳብ የገባት ሀሳብ ከእሷ ያለፈ ፍሬ ነበረው። በቃ ወዲያው ነበር ፍሩቱ የታየው። እሷንም ዳነች ቤተሰቦቿም ዳኑ እና አይ ቲንክ ከኔ ያለፈ ህይወት ሌላ መሸከም የሚችል ህይወት ሌላ ማስመለጥ የሚችል ህይወትን በእሷ ህይወት ውስጥ እናያለን። እሱ ይመስለኛል

መልካም ነገር መጠየቅ አያስፈልጋት ሊሆን ይችላል ግን እሷ እኔ ከዳንኮኝ ኔ ብቻ ለመዳን ያለብኝ አካባቢ ያሉትን ቤተሰቦች ስለዚህ አምላካችሁ ይሄ ይሄ ነው ካልሽ በኋላ እኔ መልካም እንዳደረኩላችሁ ለእኔ መልካም አድርጉልኝ አይደለም ለቤተሰቦች ለአባቴ ቤትና በሱ ስር ላሉት መልካም አድርጉላቸው እውነትም ደግሞ ይሄ የሀላፊነት ሀሳብ በጣም እውነትም ደግሞ ዛሬ ደግሞ ላይ ስናመጣው የሀላፊነት ሀሳብ ክርስትና አብሮ አሁንም ወደ እምነት ወደ ጌታ ስንመጣ ሁሌን መጀመሪያ ሊያሳስበን የሚችለው በተለይ ቤተሰቦቻችን አማኞች ካልሆኑ በቃ ቤተሰቦቼ ቢድኑ የሚለው እና ያ ሀሳብ እራሱ ሳልቡስ መምጣቱ በቃ የእምነቷን ጥልቀት የእምነቷን በቃ ከሷም አልፎ ለሌላም ፈልገዋለች እና የእነሱም ሀላፊነቱን በእጇ ያስቀምጡታል በቃ መሰብ መሰብሰብ ቤተሰቦቿን የእሷ ኃላፊነት እንደሆነ ይነግሯታል። እና እውነትም ይሄም ደግሞ በዛሬ ጊዜ ትንሽ ትራንስሌት የሚያደርግ ነገር ይመስለኛል። ማለትም ሰዎችን ወደ እምነት ማምጣት የኛ ኃላፊነት አይደለም። ሰዎችን ወደ እምነት ማምጣት እኛም አንችልም። ግን መናገር በቃ ድምፅ ማውጣት ሩስም ስትይ ነበር። በቃ ድምፅ ማውጣት፣ መናገር፣ መመስከር ግን እውነትም የኛ ኃላፊነት ነው ብዬ ያስባለሁኝ። እና ያ አጠቃላይ የረሃብ ህይወትም እንደገና የመቤዥት ህይወት ነው። እንደገና እሷም ከእስራኤላውያን የምትመደብ አይደለችም፣ ግን እግዚአብሔር እንደገና የሰውን ፊት አይቶ ያዳል። እግዚአብሔር ቃሉ ራሱ እሱ ራሱ ነው። እግዚአብሔር ነው ቃሉ ራሱ እሱ ራሱ ነው። እግዚአብሔር ራሱ ቃሉ ነው። ስለዚህ ቃሉን ሰምታ፣ ዝናውን ሰምታ፣ የእግዚአብሔርን ዝና ሰምታ እሷ ራሱ አነሳ አልቀርበላት ነገር በቃ ነፍስ አልቀረላት እና ተማርካለች። በእግዚአብሔር ነገር ያንን አይቶ እግዚአብሔር መዳንን ሲልክላት በክርስቶስ ኢየሱስ የትውልድ ሀረግ ውስጥ ስትገባ ሊተውልን የሚፈልገው መልእክት ይሄን ነው ብዬ ነው ማሉ በእግዚአብሔር በወንጌሉ ዝና፣ በእግዚአብሔር ዝና በማዳኑ ሽታ ምን ያህል ተማርከን ተይዘን፣ ለዛ ለመገዛት ለዛ ለራሳችን ለመስጠት ያለፈውን ህይወታችን ለመተው ማለት እሷ የራሳቸው ሃይማኖት ይኖራቸዋል አለ እንደ ቤቷ የራሳቸው ባህል ይኖራቸዋል። ግን ያሁሉት ታሉ ወደ እግዚአብሔር ለመሰደድ ወደ እግዚአብሔር ለመሰደድ ወስናለች፣ እና ይህን ነው የምናየው፣ ድግግሞሽ የምናየው ነገር የራሳችንን አስተዳደጎቻችን እና አንጠላም ግን ትተን ወደ እግዚአብሔር ስለመሰደድ አይደለም እንደገና የምናየው እና የሚደገምልን ሀሳብ ይህን ይመስለኛል። እግዚአብሔርን ልብ የነካው የማረከው ነገር የማየው ይህንን ነው። ታዲያ ራሷን እንዴት ኢየሱስ ዘረሃ መልሰ ነው ለዋና ሀሳብ ስንመለስ ዘረሃ ረግ ውስጥ እንዴት ራሷን አገኘች እንዴት ተገኘች የሚለውን ጥያቄ በመመለስ ወደ ማጠቃለል እንችላለን። እዚህ ጋ ግን ቅድምም ስናወራው ዕብራውያን አስራ አንድ ላይ ሰላሳ አንድ ላይ ምን እንደሚል ስለሷ አውርተን አይ ቲንክ እንዴት ዘረሃ ረግ ውስጥ እንዴት እንደተገኘች ትንሽ እናስብ ይሆናል። ዝሙት አዳሪዋ ራ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙት ጋር ያልጠፋችሁ በእምነት ነው ይለናል የዕብራውያን ጸሐፊ። ሰው እንዴት ይመስላችኋል? ራሷን የኢየሱስ ዘር ሐረግ ውስጥ እንዴት ተገኘች? ስለ ኢየሱስ ቤዛነትን ትንሽ አውርተሽና ስለ ሱስ ምን ይነግረናል ሳስብ እኔ እንደውም ሞር የሚነግረን በቃ ኢየሱስ የመጣበት መስመር የመጣበት ህይወት ምንም ከጻድቆች ከንጹሀን ያ ከምንም እንትን እንዳልሆነ ግን እኛ እራሱ አሁን በዚህ ጊዜ ልናደርገው የማይገባ ግን ልንጠየፋቸው ከምንችል የማህበረሰብ አካላት ነው ዘሩ ተቆጥሮ የሚመጣው እና እግዚአብሔር ደግሞ በምን አይነት መንገድ ተጠቅሞ እንዴት መልካም ነገሮችን ማድረግ እንደሚችል ይብን የዓለም ቤዛ የሚሆንን ኢየሱስ ክርስቶስን እንዴት በሚገርም መንገድ ሊያመጣ እንደሚችል የሚያሳይ ነገር የሚያሳይ መጽሐፍ ቅዱስ ክፍል ነው ብዬ አስባለሁ። ሁለተኛ ኔ ትንሽ ማቴዎስ ላይ ሳየው እዛ ላይ አልቆመችም ረአብ። እዛ ጋር ፈትል ጥላ ድና ብቻ አደለም የቆመችው፣ ራሷን ስታወዳጅ ታያለች። ከእስራኤል ጋር ከንትና ከሰለሞንም ወለደች ሲባል ራሷ እዛ ጋር አደለም የቆመችው በቃ ሄ አንድ ሴት ሸሽጋ ራሷና ቤተሰቦቿን አዳነች እና ታሪኳ አልተደመደመም እዛ ጋር። ከዛ በኋላ የሚቀጥለው ታሪኳ አሁንም ከነዚህ ሰዎች ጋር ራሷን አወዳጅታ ትዳር መስርታ በዛው ዘር ሐረግ ውስጥ ያመነችውን እግዚአብሔርን የሚከተሉ ሰዎችን ተከትላ እንደሄደች ታያለሽ እንጂ እዛ ጋር ብታቆም ኖሮ ልጅ አልወለደችም ወይ እዛ አይወለድም። እና ከዛ ያለፈ ከመዳን ያለፈ በቃ ሩት እንደምትለው ህዝብሽ ህዝቤ ብላ አልተጻፈላትም እንጂ ለሷ ህዝቧን ሊትራሊ አቆማ ከነሱ ህዝብ ጋር የገባች ይመስለኛል። ምክንያቱም የምትወልድለት ሰው ከሌላ ከአህዛብ ከሚባለው ሰው አይደለም የምትወልደው ከእስራኤላዊ ነው። ስለዚህ ከዛ ያለፈ ህይወት ነበራት። ከማዳን ከእስራኤሎቹን ከመሸሸግ እና እራሷና ቤተሰቦቿን ከማዳን ያለፈ ህይወቱን ቀጥለዋለች ኖረዋለች። ለዛም ነው እዚህ ጋር የገባችው እንጂ እስራኤሎችን ሸሸገች፣ አዳነች፣ ተፈጸመ ብሎ እዚጋ መቆም ይችል ነበር። እቺ ላይን አታስገባትም ነበር። ከዛ በኋላ ግን የመድሃኗ ፍሬ እሷና ቤተሰቦቿን የማዳኗ ፍሬ ከዛ በኋላ ከእስራኤሎቹ ጋር ህይወቷን የመቀጠሏ እዚህ ውስጥ ያስገባታል። ቅድምም እንዳልሹው ይህንን የምናየው ትዕማርንም ባለፈው እንዳየ ነው አሁንም እሷን የምናየው የክርስቶስ ዘር ሐረግ ግንድ ጥርት ካለ በቃ ራይቸስ ከሆነ አይደለም የተደረደረው። እኛንም እዛ ውስጥ እናያለን። እኔ አይ ቲንክ እነሱን ሳይ አሀ ስለዚህ እኔም እድል አለኝ እኔም መቆጠር እችላለሁ ብለን ተስፋ የሚሰጠን ይመስለኛል። እኔም በቃ እዚህ ውስጥ እድል ፋንታ አለኝ ምክንያቱም እነሱም የሰጡት የሰሩትን ኃጢአት እኛም የምንለማመደው ነው ኃጢአት። ክርስቶስ እኛን ከመበጀት እንደማያቆመው እድል እንደሚሰጥ ከእንደገና በቃ እኛ እግዚአብሔርን እንፈልገው እንጂ እግዚአብሔር ለፈለጉት የሚገኝ አምላክ እንደሆነ የሚያሳይ ይመስለኛል። አይ ቲንክ የራኪብ እንትን እዚህ ጋር አላቆመም። ወርውሮ ቀይ ፈትል ጥሎ ብቻ አላቆመም። ከዛ በኋላ የወሰነችው ውሳኔ ሕይወቷንም የመራት ይመስለኛል። ለዛ ነው የጌታችን ኢየሱስ ክርስቶስ ዘር ሐረግ ውስጥ ፍለፊት በመጀመሪያው አካባቢ የምናገኛትና ለዛ ይመስለኛል ለዚህ ፍለፊት የተገኘች ብዬ አስባለሁ። ግን እውነትም ይሄ የህብረት ጉዳይ አይደለም። አሁን ክሩን ጣለች እና እራሷን አወዳጀች። ምነትም ደግሞ ከእግዚአብሔር ሰዎች ጋር ህብረት ፈጠረች ማለት ነው። እና የህብረት መኖርና አለመኖር አሁን ባለፈውም ጀማርን ስናጠና ይሁዳ ከህብረቱ ወጥቶ እንዴት እንደተሳሳተ እናያለን። አሁን ደግሞ ራብ ከእግዚአብሔር ሰዎች ጋር ስትጣበቅ የመጣው ፍሬ የዓለም ቤዛ ሲሆን ደግሞ እናያለን። እና ከህብረት ጋር መጣበቅና ለመጣበቅ ውስጥ ትንሽም የራሱ ድምፅ አለው ብዬ አስባለሁ። ይህ መጽሐፍ ቅዱስ ክፍል ይህንን የመጽሐፍ ቅዱስ ክፍል አብራችሁን ስላጠናችሁ እናመሰግናለን። ይህንን ክፍል የበለጠ ባስተውሎት እንድታስቡት እንድታሰላስሉት እየጋበዝናችሁ አብራችሁን በጥሎት እንድትዘጉ እጋብዛችኋለን። እግዚአብሔር አባታችሁ ስላስተማርከን እናመሰግንሃለን። በእሷ ህይወት ውስጥ ያየነውን ደግሞ እግዚአብሔር ፍሬ የሚያፈራ ህይወት በራሳችንም ህይወት እንድናይ እግዚአብሔር ትረዳን ዘንድ እንጸልያለን። የውሳኔ ህይወት፣ የአሁን ህይወት፣ አሁን እግዚአብሔርን የመከተል ህይወት እና እግዚአብሔርን በጣም የመመኘት እና የመፈለግ ህይወት የሆንልን ዘንድ ለምናለን። ስለሁሉ ተመስገን፣ በጌታችን በኢየሱስ ክርስቶስ አሜን። የረአብ ህይወት ታሪክ ጥናት በዚህ መልኩ አብቅቷል። በሚቀጥለው ክፍለ ጊዜያችን ደግሞ ለአራት ተከታታይ ክፍሎች የሩትን ታሪክ እናያለን። በድረ ገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ቴሌግራም ሴላ ኢትዮጵያ ብላችሁ በስማችን ፎሎው በማድረግ የተለያዩ ቪዲዮዎች፣ መጠጥፎች የመጽሐፍ ቅዱስ ጥናቶች፣ እንዲሁም ውይይቶች ተካፋይ እንድትሆኑ እንጋብዛችኋለን።